አውሮፓና ጀርመን በኢንዱስትሪ ከበለጸጉ ሀገራት አብዛኛዎቹ የተማረ የውጭ የሰው ኃይልን ለመሳብ ለተፈላጊዎቹ ሙያተኞች ልዩ የስራና የመኖሪያ ፈቃድ ይሰጣሉ። ይህን ከሚያደርጉት አንዷ ጀርመን ናት። ጀርመን በከፍተኛ ደረጃ ለሰለጠኑና በሀገር ውስጥ ምትክ ላልተገኘላቸው የውጭ ዜጎች ይህን ፈቃድ መስጠት የጀመረችው የዛሬ 15 ዓመት ነው። በጎርጎረሳዊው ነሐሴ 1 2000 ዓ ም ስራ ላይ የዋለው ይህ ደንብ የተደነገገው በጀርመንኛው ምህጻር ቢትኮም በመባል የሚጠራው የፌዴራል ጀርመን የኢንፎርሜሽን ሳይንስ የቴሌኮሚኒኬሽንና የአዳዲሶቹ የመገናኛ ብዙሃን ኢንዱስትሪዎች ማህበር ለጀርመን መንግስት ሚያዝያ 2000 ዓ.ም እየሰለጠነ የውጭ የሰው ኃይል ጥያቄ ካቀረበ በኋላ ነው። በወቅቱ ማህበሩ አሰሪዎች 30 ሺህ የውጭ ባለሙያዎችን እንዲቀጥሩ መንግስት እንዲፈቅድ ነበር የጠየቀው። ያኔ ተፈላጊዎቹ ባለሙያዎች የኮምፒውተር ፕሮግራመሮችና መሐንዲሶች ነበሩ። በወቅቱ በዘርፉ 75 ሺህ የመስኩ ባለሙያዎች እጥረት እንዳለ ይገመት ነበረ። የዚያን ጊዜው የጀርመን መራሄ መንግስት ጌርሃርድ ሽሮደር ጥያቄውን በመቀበል በሙያቸው የሚፈለጉ የውጭ ዜጎች ጀርመን ውስጥ እስከ አምስት ዓመት መስራት የሚያስችላቸው ፈቃድ እንደሚሰጥ በዚያው ዓመት በተካሄደው የሀኖቨሩ የኮምፒውተር የንግድ ትርኢት ላይ አሳወቁ። ሽሮደር ይህን ባሉ በአምስት ወሩ እጅግ ያስፈልጋሉ ለተባሉት ባለሙያዎች ጀርመን ልዩ የመኖሪያና የስራ ፈቃድ መስጠት ጀመረች። በዚያን ጊዜ ክፍት የስራ ቦታዎችን የሚሻሙ ሩሲያውያን፣ ቡልጋሪያውያን፣ ህንዶችና የሌሎችም ሀገራት ዜጎች ወደ ጀርመን በብዛት ይጎርፋሉ የሚል ግምት ነበረ። መንግስት ለጊዜው ለ20 ሺህ የውጭ ዜጎች ነበረ ፈቃድ ለመስጠት የተዘጋጀው። ይሁንና 17931 የኢንፎርሜሽን ቴክኖሎጂ ባለሙያዎች ብቻ ነበሩ እድሉን ተጠቅመው ጀርመን ለመስራት የመጡት። የዛሬ 15 ዓመት ሽሮደር በጀርመን የሰለጠነ የሰው ኃይል እጥረት ባየለባቸው የኢንፎርሜሽን ቴክኖሎጂ የስራ መስኮች የውጭ ዜጎች እንዲሰማሩ መፍቀዳቸው የጀርመንን ሕዝብ ከፍተኛ ስጋትና ፍርሃት ውስጥ ከቶ ነበረ። በጀርመን ቁጥሩ አራት ሚሊዮን የሚደርስ ስራ አጥ በነበረበት በዚያን ወቅት የውጭ ዜጎችን አስገብቶ ማሰራቱን ብዙዎች በቀላሉ ሊቀበሉት አልቻሉም። በርካታ ተቃዋሚ ፖለቲከኞች፣ የሰራተኛ ማህበራት፣ እንዲሁም የሽሮደር ፓርቲ አባላት ሶሻል ዲሞክራቶችም ጀርመን የሰለጠነ የሰው ኃይል እጥረትን ድንበር ሳትሻገር ልትፈታው እንደማትችል ለመረዳት ብዙ ጊዜ ወስዶባቸዋል። የብዙዎቹ ፍላጎት ክፍት የስራ ቦታዎቹ በወጣት ጀርመናውያን እንዲያዙ ነበረ። የዛሬ 15 ዓመት ስራ ላይ የዋለው የጀርመን ግሪን ካርድ አሰጣጥ ደንብ የአውሮፓ ህብረት አባል ካልሆነ ሀገር የሚመጡ ሙያቸው የሚፈለግ የውጭ ዜጎች በአንድ ሳምንት ውስጥ የመኖሪያና የስራ ፈቃድ እንዲያገኙ ይረዳል። ሆኖም ባለሙያዎቹ መጀመሪያ የሚሰጣቸው ፈቃድ ለሶስት አመት ብቻ የሚያገለግል ነው። ሶስቱን አመት ከጨረሱ በኋላ ነው የቀሪው ሁለት አመት ፈቃድ የሚሰጣቸው። አመልካቾች በኢንፎርሜሽን ቴክኖሎጂ የዩኒቨርሲቲ ዲግሪ ወይም አመታዊ ደሞዛቸው 50ሺ ዩሮ ለመሆኑ ማረጋገጫ ማቅረብ ይጠበቅባቸዋል። ደንቡ ግሪን ካርድ ላገኙ ሰዎች የግል ስራ ማቋቋም አይፈቅድም ነበረ። ቤተሰቦቻቸውም ጀርመን ውስጥ ወዲያውኑ መስራት አይችሉም። እነዚህ ገደቦች እንዲሁም ኅብረተሰቡ ለውጭ ዜጎች ያለው አመለካከት በወቅቱ የተጠበቁትን ያህል የውጭ ዜጎች ጀርመን ላለመምጣታቸው ምክንያት ተደርጎ ተወስዷል። የጀርመኑ ግሪን ካርድ ከአምስት ዓመት በኋላ ማለትም በጎርጎሮሳዊ 2005 ዓ ም በአዲስ የኢሚግሬሽን ህግ ተተክቷል። ይህ ህግ ከቀደመው የጀርመን ግሪን ካርድ ህግ አነስተኛ ለውጥ ነው የተደረገበት። በከፍተኛ ደረጃ የሰለጠነ የሰው ኃይልንና ሳይንቲስቶችን ወደ ጀርመን የስራ ገበያ ይበልጥ ለመሳብ ያለመው ይኸው የተሻሻለው ህግ በኢንፎርሜሽን ቴክኖሎጂ የዩኒቨርሲቲም ሆነ የፖሊቴክኒክ ዲግሪ ያላቸው ሙያተኞች ወደ ጀርመን እንዲገቡ ይፈቅዳል። ለመነሻ 250 ሺህ ዩሮ መወረትና ቢያንስ ለአምስት ሰዎች የስራ ዕድል መፍጠር የሚችሉ የውጭ ዜጎች በግል ስራ እንዲሰማሩም ይፈቅዳል። ከዚህ ሌላ ከጀርመን ዩኒቨርሲቲዎች ዲግሪ ያገኙ የውጭ ዜጎች አንድ አመት ጀርመን ውስጥ በሙያቸው ስራ እንዲፈልጉም እድል ይሰጣቸዋል። ከጎርጎሮሳዊው ሚያዝያ 2012 ወዲህ ደግሞ የጋራው የአውሮፓ ህብረት አባል ሀገራት የመኖሪያና የስራ ፈቃድ ብሉካርድ በጀርመንም ስራ ላይ ውሏል። ፈቃዱን ለማግኘት አመልካቾች እውቅና የተሰጠው ዲግሪና በአመት ቢያንስ 460 ዩሮ የሚያስገኝ የስራ ውል ማቅረብ ይጠበቅባቸዋል። አመልካቾቹ እጅግ ተፈላጊ የሆኑ መሐንዲሶች፣ ሳይንቲስቶች፣ የኢንፎርሜሽን ቴክኖሎጂ ሙያተኞችና ሐኪሞች ከሆኑ ደግሞ አመታዊ ደሞዛቸው ቢያንስ ወደ 37752 ዩሮ ዝቅ ሊል ይችላል። የብሉ ካርድ ገደቡ አራት አመት ነው። ከጎርጎሮሳዊው 2014 ዓ ም ወዲህ ወደ አውሮፓ ህብረት አባል ሀገራት ህገወጥ በሚባል መንገድ የሚገቡ ስደተኞች ቁጥር ጨምሯል። በአሁኑ ጊዜ ጀርመን ውስጥ 240 ሺህ ተገን ጠያቂዎች አሉ። ከነዚህ አመልካቾችም ሁለት ሶስተኛው የተማሩ እንዳልሆኑ ቢገመትም ከመካከላቸው ጀርመን ውስጥ ተፈላጊ በሆኑ ሙያዎች የሰለጠኑና በቂ የስራ ልምድም ያላቸው ይገኙበታል። ከነዚህም አንዱ ከወራት በፊት ከሶሪያ ወደ ጀርመን የተሰደደው ኒዛር አልመሐመድ ነው። አልመሐመድ በርሊን ውስጥ በሚገኝ አንድ የቋንቋ ትምህርት ቤት ጀርመንኛ የሚማር ተገን ጠያቂ ነው። አልመሐመድና በትምህርት ቤቱ ቋንቋ የሚማሩ ሌሎች ስደተኞች ምሁራን ናቸው። ከሰባት ወራት በፊት ከሶሪያዊ የእርስ በርስ ጦርነት ሸሽቶ ጀርመን የገባው አልመሐመድ በሙያው ሐኪም ነው። የተገን ጥያቄውን መልስ የሚጠብቀው አልመሐመድ ጥገኝነት እስኪሰጠው ድረስ ከመጠበቅ ይልቅ አሁን በሙያው መስራት ነው የሚፈልገው። አሁን አውቃለሁ። እዚህ ጀርመን የሀኪሞች ጥረት እንዳለ አውቃለሁ። ሐኪሞች ትፈልጋላችሁ። በሐኪምነት ወይም በረዳት ሐኪምነት ለመስራት ሳመለክት መጀመሪያ ማረጋገጫ ያስፈልግል ይሉኛል። ጀርመን ከሚገኙ አምስት ስደተኞች አንዱ ጀርመን ውስጥ በሚፈለጉ ሙያዎች የሰለጠነ ምሁር ነው። ከዚህ በመነሳትም የፌዴራል ጀርመን የስራ ቀጣሪ መስሪያ ቤት ለነዚህ ስደተኞች ባልተወሳሰበ ሁኔታ የስራ ፈቃድ ማለትም ብሉ ካርድ እንዲሰጥ ይፈልጋል። መስሪያ ቤቱ እነዚህ በሀገራቸው በሚካሄድ ጦርነትና የፖለቲካ ጫና ምክንያት እንደ ሌሎች ሀገራት ዜጎች ሀገራቸው ሆነው ለብሉ ካርድ ማመልከት ያልቻሉ ሰዎች እዚህ እድሉ እንዲሰጣቸው ጠይቋል። በጀርመን ፓርላማ የፓርቲው ተወካዮች ሊቀመንበር አንቶን ሆፍራይተር ይህ ስደተኞች ከህብረተሰቡ ጋር ይበልጥ ተቀራርበው እንዲኖሩ የሚያደርግ ጥሩ መፍትሄ ነው ብለዋል። ጥገኝነት ጠያቂ ለብሉ ካርድ ማመልከት የሚችለው ጥሩ ስልጠና ወይም የትምህርት ደረጃ ያለው የተሰደደው በእርስ በርስ ጦርነትና በመሳሰሉ ምክንያቶች መሆኑን ማረጋገጥ ለሚችል ነው። ይህ ፈጥኖ ስራ ለማግኘትና ለመዋሃድ ኑሮ ለመመስረትም ይረዳል። ይሁንና ጀርመን ውስጥ ለተገን ጠያቂዎች ይህን መሰሉ ፈቃድ እንዲሰጥ የቀረበው ጥያቄ የተገን ጠያቂውን ቁጥር ያበራክታል የሚል ክርክር አስነስቷል። ይህን መከራከሪያ የሚቃወሙ ወገኖች ደግሞ ከስደተኞቹ የብሉ ካርድን መስፈርት የሚያሟሉት ጥቂቶች በመሆናቸው ይህ ሊያሳስብ አይገባም ይላሉ። ሀሳቡን የጀርመን የኢኮኖሚ ሚኒስትር ዚግማር ጋብርኤልም አልተቀበሉትም። ሀሳቡ ጥሩ አይደለም የሚሉት ጋብርኤል ሀገሪቱ ሰዎችን የምታስጠጋበትን መሰረታዊ ምክንያት መረዳት ይገባል ይላሉ። ለሰዎች ጥገኝነት የምንሰጠው የሰለጠነ የሰው ኃይል ስለሚያስፈልገን አይደለም። ይልቁንም እነርሱ ክትትል ስለሚደረግባቸው በሀገራቸውም በሕይወት የመኖር እድል ስለሌላቸው እንጂ። ስለ ብሉ ካርድ የሚካሄደው ፖለቲካዊ ክርክር እንደቀጠለ ነው። አልመሐመድ ግን ለክርክሩም ሆነ ጥገኝነት ስለሚሰጥበት ሁኔታ ደንታ የለውም። ለምን ቢባል የእርሱ ዋነኛ ፍላጎት ጀርመን እንደ ልቡ ተንቀሳቅሶ መስራት መቻሉ ብቻ ነው። ጀርመን ጥገኝነት ማግኘት አለማግኘቴ ለእኔ ያስፈላጊ አይደለም። አንድ ሰው ጀርመን ውስጥ ተንቀሳቅሶ መስራት መቻሉ ነው ለእኔ ዋናው ጉዳይ። የወደፊት ህይወቴንም እዚህ ነው ማስተካከል የምፈልገው። ጀርመን የሰለጠነ የሰው ኃይል ለመሳብ የተከተለችው መንገድ እንደተጠበቀው ውጤታማ አለመሆኑ ነው የሚነገረው። በመስኩ የተሰማሩ ባለሙያዎች ሀገሪቱ ተፈላጊ ሙያተኞችን ለመሳብ ብዙ መስራት ይጠበቅባታል ይላሉ። ከዚሁ ጎንም መንግስት ተገን ጠያቂዎች ሰርተው ራሳቸውን እንዲችሉ ቢፈቅድ እነርሱን ለማቆየት የሚያወጣውን ገንዘብ መቀነስ እንደሚያስችለውም ነው የሚመክሩት። አድማጮች፣ የዛሬው አውሮፓና ጀርመን ዝግጅታችን በዚሁ አበቃ። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።